ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ያገኙ። ዜናዎቹን ከማሰማታችን በፊት ዋና ዋና ዜናዎቹን እነሆም። በኒው ሳውዝ ዌልስ የተጣለው ገደብ ከሁለት ሳምንታት በኋላ ሊነሳ እንደሚችል ተገለጸ። በቪክቶሪያ የክትባቱን ሂደት ለማፋጠን ተጨማሪ የገንዘብ ድጎማ ሊሰጥ ነው። የጀርመን ቻንስለር አንግላ መርክል በአገራዊ ምርጫ ተሸነፉ። የሚሉት ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከምሽቱ ዜና ጋር ማርታ ጸጋው ነኝ። የኒው ሳውዝ ወልስ ገደቦች ከኦክቶበር 11 በኋላ ሊነሱ እንደሚችሉ የተገለጸ ሲሆን ይህም ተግባራዊ እንዲሆን 70 በመቶ የሚሆኑት ነዋሪዎች ሁለቱንም ዙር ክትባቶች ማጠናቀቅ ከቻሉ ብቻ ነው። በዛሬው ሁለትም 787 ሰዎች በቫይረሱ የተያዙ ሲሆን የ12 ሰዎችም ህይወት አልፈዋል። ፕሪሚየር ግላዲስ በርጂክሊያን እንዳሉት ከዲሴምበር አንድ በኋላ ህይወት ወደ ቀደመው ሁኔታ ሊመለስ እንደሚችል ገልጸው የቫይረሱ ተያዦች ቁጥር ግን እንደሚጨምር አስጠንቅቀዋል። 80 በመቶ ከደረስን በኒው ሳውት ዌልስ ውስጥ በነጻ መዘዋወር ይቻላል። በመዝናኛ ስፍራዎችም ቆሞ መጠጣት ይፈቀዳል። ዓለም አቀፍ በረራዎችንም ለመጀመር እናስባለን። ሰባ በመቶ የክትባት ግባችንን ከመታንና ገደቦችን ማንሳት ስንጀምርም የቫይረሱ ተያዦች ቁጥር በከፍተኛ ሁኔታ እንደሚጨምር እናውቃለን። ይሁንና ሰዎች ቢያንስ አንዱን ዙር ክትባት እንኳን ከተከተቡ ተጨማሪ መከላከያ በሰውነታቸው ውስጥ ስለሚኖር ሆስፒታል የሚያስገባ ህመም አይኖራቸውም ብለዋል። በቪክቶሪያ የሚገኙ የቤተሰብ ሐኪሞችና የማህበረሰብ መድኃኒት ቤቶች የክትባት አሰጣጥ ሂደትን ለማፋጠን ከ100 በላይ ለሚሆኑት እስከ 4000 ዶላር እንዲሁም 10 ለሚሆኑት እስከ 10000 ዶላር ተጨማሪ ገንዘብ እንደሚያገኙ ተገለጸ። ይህ እንዲህ እንዳለ በቪክቶሪያ በዛሬው ዕለት 705 የሚሆኑ ሰዎች በቫይረሱ የተያዙ ሲሆን የአንድ ሰው ሕይወትም አልፏል። የጀርመን ቻንስለር አንገላ መርክል ፓርቲ በብሔራዊ ምርጫ ተሸነፈ። ተቀናቃኛቸው የሶሻል ዲሞክራቲክ ፓርቲ ጠባብ በሆነ ልዩነት ማሸነፉም ተገልጿል። በ299 የምርጫ ጣቢያዎች በተደረገ ምርጫ የሶሻል ዲሞክራት ፓርቲ 25.9 በመቶ ድምፆችን ያገኘ ሲሆን የአንገላ መርክል ፓርቲ በ24.1 በመቶ ድምፅ ተሸንፏል። ከ16 ዓመታት በኋላም ይህ ፓርቲ ሽንፈትን ሲጋፈጥ ይህ የመጀመሪያው ነው። በነገ ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ጠባይ ስንመለከት ፐርስ በከፊል ደመናማ 23 ዲግሪ ሴንቲግሬድ፣ አደላይድ ዝናብ ሊጥል ይችላል 22 ዲግሪ ሴንቲግሬድ፣ ሜልበርን ከሰዓት በኋላ ዝናብ ሊጥል ይችላል 23፣ ሆባርት ደመናማ ስ 17፣ ካምብራ በከፊል ደመናማ 20፣ ሲድኒ በአብዛኛው ፀሐያማ 23፣ ኒውካስል በአብዛኛው ፀሐያማ 25 ዲግሪ ሴንቲግሬድ፣ ብሪስበን በከፊል ደመናማ 23፣ ዳርዊን በአብዛኛው ፀሐያማ 34 ዲግሪ ሴንቲግሬድ፣ እንዲሁም በመዲናችን አዲስ አበባ በነገው ዕለት ከፍተኛው 23 ዝቅተኛው 11 ዲግሪ ሴንቲግሬድ ይጠበቃል። የውጭ ምንዛሪን ስንመለከት አንድ የአውስትራሊያ ዶላር 33 ነጥብ 29 የኢትዮጵያ ብር፣ አንድ የአሜሪካ ዶላር 45 ነጥብ 94 እንዲሁም አንድ ዩሮ 53 ነጥብ 85 የኢትዮጵያ ብር ተመንዝሯል። የምሽቱ ዜና በዚያው አበቃ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስፔስ አማርኛ በፌስቡክ